ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። ቮክስ ዋገን በናፍታ ብክለት ቅሌት ሳቢያ በመቶ ሚሊዮን ዶላርስ የሚቆጠር ካሳ ለአሽከርካሪዎች ሊከፍል ነው። የአውስትሬልያ አሽከርካሪዎች የነዳጅ ዋጋ ንረት ይገጥማቸዋል እየተባለ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ባለፉት አራት ዓመታት በናፍታ ብክለት ሳቢያ ቅሌት ገጥሞት የነበረው ቮክስዋገን በሚሊዮኖች የሚቆጠር ዶላርስ ካሳ ለአሽከርካሪዎች ሊከፍል ነው። በስምምነቱ መሠረት አውስትራሊያ ውስጥ ያሉ የቮክስዋገን አውዲ፣ እና ስኮዳ አውቶሞቢል ባለቤቶች እስከ 127 ሚሊዮን ዶላርስ ድረስ ተከፋይ ከሆነው ካሳ ይጋራሉ። ቮክስዋገን አውዲና ስኮዳ ለክስና ለካሳ የተደረጉት በ2015 የአየር ብክለት ሊቀንስ የሚችል ሶፍትዌር በተሽከርካሪዎች ላይ እንዳስገጠሙ በመግለጣቸውና ግብራዊ ባለመሆኑ ነው። የማውሪስ ብላክበርን የሕግ ባለሙያ ጁልያን ሽመል አውስትራሊያ ውስጥ የሚገኙ በመቶ ሺዎች የሚቆጠሩ የአውቶሞቢል ባለቤቶች የካሳ ክፍያውን እንደሚያገኙ ሲገልጡ የክፍያው መጠን ተሳትፎ ምን ያህል እንደሆነ ገና አልታወቀም። ለዚያም ነው መጠኖቹ ከፍና ዝቅ የሚሉት። ምን ያህል ሰዎች ተከፋይ ሊሆኑ እንደሚችሉ ለማየት ትንሽ መጠበቅ ግድ ይላል ብለዋል። በሳምንቱ መጨረሻ ላይ በድሮን ጥቃት ሳቢያ አንድ ቁልፍ የሳውዲ የነዳጅ መስክ በመጋየቱ ተንታኞች የነዳጅ የዋጋ ማሻቀብ እንደሚኖር የአውስትራሊያ አሽከርካሪዎችን ከወዲሁ እያስጠነቀቁ ነው። በዓለም አቀፍ ገበያዎች ላይ የነዳጅ ዋጋ መጨመርን ያሳየ በመሆኑ በመጪዎቹ ቀናት ውስጥ አውስትራሊያውያንም የዋጋ ጭማሪው ሊያገኛቸው እንደሚችል ስኮት ፊሊፕስ ሲጠቁሙ እንደ ሌላው ዓለም ተመሳሳይ ሕመም ካልተሰማን እውነቴን ነው በጣም ውን ልገረም እችላለሁ። በጣም በቅርብ ጊዜ አውስትራሊያ ውስጥ የነዳጅ ዋጋ ጭማሪን እንመለከታለን በማለት አሽከርካሪዎች ከወዲሁ ለዋጋ ንረት እንዲዘጋጁ አሳስበዋል። የፊጂው ጠቅላይ ሚኒስትር ካምብራ ገብተዋል ካቻቸው ስኮት ሞሪሰን ጋርም በሁለቱ አገራት መካከል ያሉ ልዩነቶችን በግልጽ አንስተው እንደሚናገሩ ገልጠዋል። ፍራንክ ባይና ማረማ አውስትሬልያ የአየር ንብረት ለውጥን አስመልክቶ ለደሴት አገራት ያላት አመላከት ላይ ቅሬታቸውን ሲያሰሙ ቆይቷል። ሆኖም አውስትሬልያ ልክ እንደ ቤተሰብ መሆኗንም አንስተዋል። ጠቅላይ ሚኒስትር ስኮት ሞሪሰንም በበኩላቸው የፊጂና አውስትሬልያ ግንኙነት በርካታ ትውልዶችን ያስቆጠረ እንደሆነ ገልጠዋል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ቮክስዋገን በናፍታ ብክለት ቅሌት ሳቢያ ከ100 ሚሊዮን ዶላርስ በላይ ካሳ ሊከፍል ነው። የአውስትሬልያ አሽከርካሪዎች የነዳጅ ዋጋ ንረት ይገጥማቸዋል እየተባለ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። sbs.com.au